ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞ ምሽት ህዳር 6 2015 ዓ ም የጋቢና ቬ መሰናዶ ጀመረ። እናንተ እንደምን አምሽታችኋል? በማለት ሰላምታችንን በማስቀደም ነው ዝግጅታችንን የምንጀምረው። ኤደን ገረመው መሰናዶን እየመራው ኤልያስ አስማሪያ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች፣ አዘጋጆች እና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስታወቃችሁ ላቸው የተለያየ ስፔሻል ሚዲያ ያላቸውን ልጆችን ሰውን ማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን ጀምር ነው በዚህ በዩናይትድ ስቴትስ የተካሄደ አንድ ለየት ያለ ልዩ ፍላጎት ያላቸው ህጻናትን የሚያግዝ መርሃ ግብር አለ። እሱን ተከታትለናል። በምሽቱ ወደ እናንተ የምናደርስላችሁ ይሆናል። የምሽቱን አብይ ርዕስ ግን የሚወስደው ከባለሙያ ጋር የምናደርገው ውይይት ነው። ይሄ ውይይት እንግዲህ ጦርነቱ ከቆመ በኋላ መደረግ ያለባቸው የስነልቦና ድጋፎች ምን ይመስላሉ? ምን አይነት አማራጮችስ አሉ? በሚለው ዙሪያ ያተኩራል። በስልክ መስመራችን ላይ ባለሙያ ጋብዘናል። በዛ የምንጀምር ይሆናል። እንደነገርናችሁ አብራችሁን ትሆኑ ዘንድ በአክብሮት እየጋበዝን ወደ መሰናዶች And am በሰሜን ኢትዮጵያ በሰላም እና በድርድር ተከታታይ የሆኑ ድርድሮች በማድረግ ህወሀትና የኢትዮጵያ መንግስት ሰላም ለማምጣት ቃል ከገቡ ሁለት ሳምንታትን አስቆጠሩ። በጦርነቱ ላይ ተሳታፊ የሆኑት ሰሜናዊ የሀገሪቱ ክፍሎች ወይም ደግሞ ክልሎች አማራ፣ አፋር በተለይም ደግሞ የትግራይ ክልል አስከፊ የሆነ ሰብአዊና ምጣኔ ሀብታዊ ጉዳቶችን ባለፉት ሁለት ዓመታት ውስጥ አስተናግደዋል። አሁን ላይ ከተኩስ ማቆም አንጻር አንጻራዊ ሰላም በነዚ አካባቢዎች ሰፍኗል። በጦርነቱ ለተፈናቀሉና ለተጎዱ ህዝቦችም እርዳታ መድረስ ጀምሯል። ይሁን እንጂ በጦርነቱ ከፍተኛ የሆነ ሰቆቃ ላሳለፈው ዜጋ ከምግብና ከመሰረተ ልማት ድጋፎችና አቅርቦቶች ጎን ለጎን የሰብአዊና የስነልቦና ድጋፍ እንደሚያስፈልግ ባለሙያዎች ይናገራሉ። የስነልቦና አቅርቦትን እንዴት ከድጋፉ ጎን ለጎን ማስካሄድ ይቻላል የሚለውን ለመጠያየቅም በስልክ መስመራችን ላይ ባለሙያ ጋብዘናል። እንግዳችን አቶ ሳሙኤል አማረ ይሰኛሉ። በአዲስ አበባ በየካ ክፍለ ከተማ የሴቶችና ህጻናት ክፍል ባልደረባ ናቸው። እንዲሁም ደግሞ የስነልቦና ባለሙያ ናቸው። እንግዲህ አቶ ሳ አቶ ሳሙኤል ጤና ስጥልኝ። እንደምን አመሹ? እግዚአብሔር ይመስገን። እንግዲህ ጥሪያችንን አክብረው በዚህ ምሽት እንግዳችን ሆነው ለመወያየት ስለተገኙ እናመሰግናለን። ሰዓት እንዳፈቀደ ባለን ሰዓት መጠን መጠን ያሉ ጥያቄዎች ጠይቀን ተጠያይቀን እናልፋለን። የመጀመሪያ ጥያቄን ላስቀድም እና በቀጥታ ወደ ውይይታችን እንለፍ። በአሁኑ ሰዓት ጦርነቱ ሲካሄድ በሰነበተባቸው አካባቢዎች አማራ፣ አፋር፣ ትግራይ ያለውን የስነልቦና ድጋፍ ፍላጎት እርስዎ እንዴት ያዩታል? በአፋጣኝ ሊደረጉ የሚገቡስ ነገሮች ምንድን ይላሉ? አቶ ሳሙኤል ይቅርታ ድምጾት በጣም ሩቅ ነው። ትንሽ ጮክ ይላሉ? ወይም ስልኩ ጥራት የተሻለ ነው መሰለኝ መጀመሪያ

ይቅርታ፣ አቶ ሳሙኤል የድምፅ ጥራት ችግር አለ። እንግዲህ ተመልካቾቻችንን እዚህ ጋር ቆም የምናደርግና ማስታወቂያ እናድርግ። ከእርስዎ ጋር ከኤልያስ ከፕሮዲሰር ጋር ይነጋገሩ። አማራጭ የስልክ መስመር መጠቀም ችለን ተመልሰን እንመጣለን። እንግዲህ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችውን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ተመልካቾቻችን አድማጭ ተመልካቾቻችን ለተፈጠረው የስልክ ችግር ይቅርታ እንጠይቃለን። እንግዲህ ኤልያስ አስማረ እንዲሁም ደግሞ በስቱዲዮ ውስጥ ያሉት ባልደረቦቻችን የስልክ መስመሩን ለማስተካከል እየጣሩ ይገኛሉ። ውይይታችን የምንቀጥል ይሆናል። እስከዛው ድረስ ግን ወደ አፍሪካ ያሉ የጤና ርዕሰ ጉዳዮችን አጠር ባለ በሁለት ደቂቃ ዘገባ ሰምተን እንመለስ። በኡጋንዳ ኢቦላ ሱዳን ተብሎ የሚጠራው ቫይረስ ከቁጥጥር ውጭ የተሰራጨ ነው የሚሉ ሪፖርቶች ከወጡ በኋላ የሀገሪቱ የጤና ጥበቃ ሚኒስቴር ባለስልጣናት በተቃራኒው ስርጭቱ ጋብ ያለ መሆኑን በመናገር በመገናኛ ብዙሀን አፈትልከው ወጡ የተባሉ መረጃዎችን በማስተባበል ላይ ናቸው በበሽታው የሚያዙ ሰዎች ቁጥር ጋብ እያለ መሆኑን ያለፉት ሳምንታትን አሐዝ በመጥቀስ የኡጋንዳ የጤና ጥበቃ ሚኒስትር የሆኑት ዶክተር ጄን ሩት አሰንግ ባለፈው አርብ ለዜና ሰዎች ተናግረዋል። በእንግሊዝ አገር በሚታተመውና ዴይሊ ቴሌግራፍ በተሰኘው ጋዜጣ ላይ የወጣ አንድ ጽሁፍ ከለጋሾች አፈት ልኮ ወጥቷል ያለውን ዶሴ በመጥቀስ በዚህ የፈረንጆች ዓመት መጨረሻ 250 ሰዎች እንዲሁም በመጪው መያዝያ አምስት መቶ ሰዎች በተውሳኩ ምክንያት እንደሚሞቱ የሚኒስቴር መስሪያ ቤቱ ግምቱን አስቀምጧል ሲል ጠቁሞ ነበር። ሚኒስትሩ አሰንግ እንደሚሉት ግን ወረርሽኙ በቅርብ ክትትል እየተደረገበት መሆኑንና በበሽታው የተለከፉ ሰዎችን በተመለከተም ክትትል እየተደረገ መሆኑን ተናግረዋል። በካምፓላ ያሉና በበሽታው የተያዙ ሰዎች በኳራንቲን ወይም አንድ ቦታ ብቻ እንዲቆዩ የተደረጉ ሲሆን ካሳንዳ ተብሎ በሚጠራ አውራጃ ግን ባለስልጣናት ወረርሽኙን ለመቆጣጠር ቀላል ሆኖላቸዋል ብለዋል ሚኒስትሯ። መንግስት በከፍተኛ ሁኔታ የተጠቁትን ሙቤንዴ እና ካሳንዳ የተባሉትን አውራጃዎች ለሃያ አንድ ቀናት በቤት ውስጥ የማዋል እገዳ ጥሎባቸዋል። በሙቤንዴ አዲስ ወረርሽኝ እየታየ ባይሆንም መንግስት አንደኛ ደረጃ ትምህርት ቤቶች እንዲዘጉ አዘዋል። ኒስ የጤና ጥበቃ ሚኒስትሩም ሆነ ሳይንሳዊ አማካሪ ኮሚቴው ወይም ብሔራዊ የፕላን ባለስልጣኑ ለዚህ ኢቦላ ወረርሽኝ ሳይንሳዊ ቀመር ሰርቶለት አያቅም። ስለዚህ ቀመሩን የሰሩት ራሳቸው እነ ዴይሊ ቴሌግራፍ ናቸው። ከዚህ በተጨማሪም ሙቤንዴ እና ካሳንዳ አውራጃዎች ኳረንቲን ወይም የቤት የመዋል እገዳ ተጥሎባቸዋል። መቶ በመቶ ምንም በሽታው ሊታይ አይችልም ግን ማለታችን አይደለም። በኡጋንዳ የዓለም ጤና ድርጅት ተወካይ የሆኑት ዮናስ ተገን በሪፖርቱ የወጡ የበሽታውን የወደፊት ሁኔታ የሚያሳዩ አሃዞች የተጋነኑ መሆናቸውን በጋዜጣዊ መግለጫ ላይ ተናግረዋል ተገን እንደሚሉት ባለፈው ሳምንት የተመዘገቡት አምስት የተረጋገጡና አዲስ በበሽታው የተያዙ ሰዎች ሲሆኑ ባለፉት ሶስት ሳምንታት ወረርሽኙ እያሽቆለቆለ መጥቷል ከጤና ድርጅቱ የተገኙ ናቸው የተባሉና ሀሰተኛ ናቸው ያሏቸውን መረጃዎች በዴሊ ቴሌግራፍ ላይ ተጽፎ ማየታቸው እንደገረማቸውም አልሸሸጉም። የምጽት ቀን ሁኔታን እየነገሩን አይደለም። በተለመዱ ሁኔታዎች እንኳን ለምሳሌም የዓለም ጤና ድርጅት ተቅማጥና ሌሎች ምልክቶችን የምንመረምርበትን ጥቅሎች በተለያዩ ቦታዎች እናሰራጫለን። ሶስት መቶ አራት መቶ አምስት መቶ ለሚሆኑ ተማሚዎች የሚበቃ በሽታው በዚያ አካባቢ አለ ማለት ነው አይደለም። መዘጋጀታችንን ነው የሚያሳየው። ቀመሩን የዓለም ጤና ድርጅት እንዳልሰራም አረጋግጥልሻለሁ። ግራፉን ሳይ ገርሞኛል። የጤና ድርጅቱ እንዲህ አይነት ግራፍ አይሰራም። በሀገር ውስጥ የሚወጡ ሪፖርቶች ደግሞ በጤና ጥበቃ ሚኒስትሯ እና በለጋሾች መካከል በሽታውን ለመከላከል የተመደበው መዋለ ነዋይ በምን መልኩ መያዝ አለበት የሚለው ጉዳይ ላይ ንትርክ ውስጥ መሆናቸውን እያመለከቱ ነው። በኡጋንዳ የዩናይትድ ስቴትስ አምባሳደር የሆኑት ናታሊ ብራውን በሽታው መታየቱ ከተዋወጀበት ከመስከረም ወር አንስቶ አገራቸው በፕሮጀክት አስፈጻሚ አጋሮች በኩል 223 ሚሊዮን ዶላር መላኳንና ይህም በኡጋንዳ መንግስት መሪነት የሚካሄደውን በሽታውን የመዋጋት ዘመቻ ለመደገፍ መሆኑን ተናግረዋል። ስድስት ሚሊዮን የሚሆን ገንዘብ በቀጥታ ለሚኒስቴር መስሪያ ቤቱ እንደተሰጠም አክለዋል። ገንዘቡ በአግባቡ ጥቅም ላይ እንዲውልም አጽንኦት ሰጥተው ተናግረዋል። እንደሚታወቀው በመንግስት ውስጥ ያሉትም ሆነ ሌሎች ጉዳዩ የሚመለከታቸው ሁሉ የሚችሉትን እንዲያደርጉና ሙስናን እንዲያጠፉ እንጠይቃለን። የተለመደው የገንዘብ እርዳታ ወደሚፈልጉት ሰዎች ሳይደርስ ግለሰቦች ኬስ ውስጥ የሚገባ ከሆነ ሁሉንም የሚጎዳ ነው የሚሆነው። ኢቦላ ሱዳን ተብሎ የሚታወቀውን ቫይረስ መነሻ በተመለከተ አሁንም ቁርጥ ያለ ሳይንሳዊ መልስ የለም። ባለፈው ወር የጤና ሚኒስቴሩ 189 የሌሊት ወፎችን በመያዝና 320 ናሙናዎችን በመውሰድ የኢቦላ ምንጭን ለማወቅ ሙከራ አድርጓል። የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ኃላፊ የሆኑት ዶክተር ሊሳ ኔልሰን ምርመራው አሁንም በሂደት ላይ ነው ብለዋል። እኛ ማወቅ የምንፈልገው የዚህን ወረርሽኝ ምንጭ ነው። ለምን ሞቤንዴእና ካሳንዳ? ይህ ወደፊት የሚኖሩ ስርጭቶችንና ለበሽታው በተለይ ተጋላጭ የሆኑትን የማህበረሰብ ክፍሎችን እንደ አካባቢያቸው ጸባይ ለመለየት ነው። የዚህ አደገኛ ገዳይ በሽታ ምንጭ ምንድን ነው? ከዚህ በፊት በተደረገው ጥናት መሰረት የሌሊት ወፎች ማርበርግ ቫይረስን ጨምሮ ሌሎችን ቫይረሶች እንደሚሸከሙ እናውቃለን። ኡጋንዳ የኢቦላ ወረርሽኝን መከሰቱን ያወጀችው ባለፈው መስከረም አስር ሲሆን ቀደም ብሎ በነሐሴ ወር ሕይወት ሲቀጥፍ እንደነበርም አስታውቃለች። 16 ሕመምተኞች አልጋ ይዘው በመታከም ላይ ሲሆኑ 65 ደግሞ ከበሽታው አገግመዋል። 4147 ደግሞ ቫይረሱ ከያዛቸው ጋር ንክኪ ሳይኖራቸው አይቀርም በሚል ክትትል የተደረገባቸው መሆኑን የጤና ባለሥልጣናት አስታውቀዋል። አሁን በቫይረሱ እንደተያዙ የተረጋገጠው 137 ሰዎች ናቸው። Bye, ተመልካቾቻችን የጋቢና ፌ መሰናዶ ይቀጥላል። እንግዲህ ወልዴን ለዘገባው እናመሰግናለን። እንግዲህ ከዘገባው በፊት የስልክ መስመር ላይ ሆነን ተቋርጦብናል። ባለሙያ በስልክ መስመራችን ላይ ነበሩ። የውይይታችን ርዕሰ ጉዳይም ደግሞ ከጦርነቱ ማቆም በኋላ ሊደረጉ የሚገቡ የስነልቦና ድጋፎችን በሚመለከት ነው። ለማስታወስ ያህል ባለሙያችን በስልክ መስመር ላይ የያዝ ናቸው። በአዲስ አበባ በየካ ክፍለ ከተማ የሴቶችና ሕጻናት ቢሮ ባልደረባ ናቸው። እንዲሁም ደግሞ የስነልቦና ባለሙያ ናቸው። አቶ ሳሙኤል አማራ ይሰኛሉ። በድጋሚ በስልክ መስመራችን ላይ ይዘናቸዋል። አቶ ሳሙኤል በጣም ነው የማመሰግነው። ድጋሚ ጥያቄውን ለጠይቅና ወደ ውይይታችን እንለፍ። እንግዲህ በአሁኑ ሰዓት ጦርነቱ ሲካሄዱ በሰነበተባቸው አካባቢዎች አማራ፣ አፋር፣ ትግራይ ያለውን የስነ ልቦና ድጋፍ ፍላጎት እንዴት ያዩታል? በአፋጣኝ ሊደረጉስ የሚገቡ ነገሮች ምንድን ናቸው? ይላሉ ብለን ነበር የጀመርነው ከዛን ቀጥል ያው ቅድም ለመጥቀስ እንደሞከርኩት ያው በመጀመሪያ የሚዳቸው ጉዳይ ነው በማለት ያለበት በመብላት መጠጣት መልበስ ይኖርባቸዋል። አሁን ይሄ ደግሞ ልናየው የምንችለው ነገር ነው። ማለት ማንም ሰው ሊያየው የምንችለው ነው። ግን ላናየው የምንችለው የነሱ መስና ሆና ስት ወይም ደግሞ ጥቃማ ሰውን በምን ልክ ነው እነሱ ልንደቅፋቸው የምንችለው ጉዳይ መታሰብ ያለበት። ምክንያቱም ሁሉም የማበሰ ብዙ ጊዜ ወደ ሊያደርግ የሚችለው ውድ አንጻር ስለሆነ ማለት ነው። ይህ ሲባል ደግሞ የስነ ልቦናቸው ሁኔታ መታየት ያለበት ጉዳይ ነው ብያምናለን። እንግዲህ በአፋጣኝ ሊደረጉ የሚገቡ ነገሮችስ ምንድን ናቸው? ምክንያቱም ሰብአዊ ድጋፉን በተመለከተ እጅግ ብዙ ዓለም አቀፍ ተቋማት እንዲሁም ደግሞ የሀገር በቀል ግብረሰናይ ድርጅቶች የተለያዩ ልብሶችን፣ አልባሳትን፣ የግብርና አዝርእትን እና ዘሮችን፣ ምግቦችን በመያዝ እየተንቀሳቀሱ ይገኛሉ። የሕክምና ባለሙያዎችም እንግዲህ ወደ ስፍራው ለመጓዝ ዝግጅተን እንደሚያደርጉ እየሰማን ነው እና ከዛ አኳያ ስነ ልቦና ድጋፍ

ቀደም ቀጥል እንደነገርኩትኝ ያው እኛ የምናየው ሊታዩ የሚችለውን ነገር ነው ማለት ነው። እነዚህ ሰዎች ሚራቡ የሚጠሙ ወይም ደግሞ የሚጠረሙ ከሆነ ይህ ነገር ልን እንችላለን፣ ግን አእምራቸው ላይ ያለውን ጉዳት በዚህ ልክኛ ልንረጋ እንችልም ማለት ነው። ምክንያቱም የግድ እነሱ ጫመር ሆነን ማሰብ መመልከት መቻል ስላለብን ማለት ነው። ስለዚህ እነዚህ ሰዎች ብዙ የሆነ ነገር ተፈር አርገዋል። ከዛ አንጻር ደግሞ ትልቅ የሆነ የስነልቦና እርዳታ ሊያስፈልጋቸዋል ማለት ነው። ስለዚህ ቀደማንቺ እንደጠቀሱ የተለያዩ የሰብአዊ መብት አካላት ሊሆን ይችላሉ፣ አደረቀል ድርጅቶች ሊሆን ይችላሉ፣ የተለያዩ አይነት ሌሎችን ድጋፍ ሲያደርጉን፣ ግን የስነ ልቦና ድጋፉንም ከዚህ ጎን ለጎን መረሳት የሌለበት ጉዳይ ነው ማለት ነው። እሺ፣ እንግዲህ ብዙ ጊዜ እንደተነጋገርነው የሚዘነጉ ነገሮች አሉ። የስነልቦና ድጋፍን በተመለከተ ከተሞክሮት ከሚያውቁት እርስዎ በጦርነት አካባቢ ከተጎዱ ስፍራዎች ያሉ ሰዎች ሊያጋጥሟቸው የሚችሉ የስነ ልቦና ተግዳሮቶች ምንድን ናቸው ይላሉ? እስቲ እሱን ጠቆም ያድርጉን እና ከዛ ወደ ተከታዩ ጥያቄያችን እንሻገራለን። ያው እንግዲህ ያው እነዚህ አካላት ኦልሬዲ የተዳራ ጋሮቻቸውን ያጡ ናቸው፣ ፆታዊ ጥቃት የደረሰባቸው ናቸው፣ ወላጆቻቸውን ያጡ ናቸው፣ ልጆች ያለአባት ያለእናት የቀሩበት ሁኔታ ያለው የሚወዳቸውን ሰዎች ያጡ ናቸው። ስለዚህ እነዚህ ሰዎች ትናንትም ዛሬም ነገም ላይ ትልቅ የሆነ የስነ ልቦና ተጽዕኖ ወይም ቁስለት ይዘው የሚቆዩ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች ብዙ የሆነ የአእምሮ ሆነው ውስጥ ያሉ ናቸው ማለት ነው። ይህንንም ስንል ምንድን ነው ትናንት ላይ ያዩት ነገር ወይም ደግሞ የደረሰባቸው ሰፈር ያደረጉት ነገር እንደ ትናንት ላይ ብቻ የሚቆም አይደለም። ዛሬም ላይ ያንን ጠባት ይዘው ማለት ነው። ስለዚህ ትራውማቸው እንደዚህ በቀላሉ የሚታከም ነገር አይደለም ማለት ነው። በብዙ ሰቆቃ ውስጥ ነው ኢቨን እንደ ኖርማል ሰብስፕሽን እናረጋቸው አንችልም። እያንዳንዱ ነገር ሊደነግጡ ይችላሉ። ትናንትና ውልብ እያለባቸው ማለት ነው። ማለት እ ሰው ማጣት ቀላል አይደለም። ጦርነት ሲሆን ደግሞ ብዙ የሆኑ ነገሮችን ይዞ ስለሚመጣ ማለት ነው። ስለዚህ እነዚህ ሰዎች አእምሯቸው ላይ ታስሞ የሚቀረው ነገር ብዙ ነው ማለት ነው። ኦልሬዲ ትናንታቸው ዛሬያቸው ላይ እና ነጋቸው ላይ ትልቅ ሰብስም ይዞባቸው ይመጣል ማለት ነው። እንግዲህ ሁሉንም ለምሳሌ ከስነ ልቦና ድጋፍ ጋር ተያይዞ በቂ የሆነ የስነ ልቦና ባለሙያዎች የሉም። እንዲሁም ደግሞ የግንዛቤ ምጥረት አለ ይባላል እንዳነሳ ነው። ሀገሪቱ ካላት የአቅምም አኳያ የበለጠውን ትኩረት የሚደረገው መሰረታዊ አቅርቦት የሚባሉት ምግብ፣ ልብስና የኢኮኖሚ ድጋፎች ላይ ነው እና ለመሆኑ የስነ ልቦና ድጋፍ ለማድረግ መንቀሳቀስ ለሚፈልጉ ባለሙያዎች ወይም ደግሞ ለማድረግ ያሉ ተግዳሮቶች ምንድን

ያው በበጎ ፈቃደኝነት የሚሄዱ አካላት አለው ሆኔ እንደሰማች ማለት ነው። እዛ አካባቢ ደሄደው የተለያዩ ትራውማ ሂሊንግ የሆኑ ነገሮችን ሊሰሩ አካላት አለ እና እነዚህ አካላት በቂ ናቸው በዚ አይደለም ለው ያለው ውስጥ የምንከቱ ጉዳይ ቢሆንም ግን እሱም በእነዛን አካላት ተደራሽ ለማድረግ ከነዚ አካላት ተደራሽ ደግሞ ብዙ አካላት ጥረት እያደረጉ ይገኛሉ ማለት ነው። ስለዚህ እንኳን ይሄ የተመልቦና ሁኔታ ያው የሚሄዳቸው እንኳን እ የተሟላላቸው አይደለም ማለት። ስለዚህ ግን ያው ትራውማቸው ዘላቂ የሆነ ጉዳት ይዞባቸው እንዳይመጣ። ምክንያቱም ሰው ያው አንድ ቀን ሊራል ይችላል፣ ሁለት ቀን ሊራል ይችላል። ይህ ትራውማ ግን እንግዲህ ኦሬዲ አመታቶች የሚሰሩ ነው። እነሱን ለማከም በትንሹ ከአስር እስከ ሀያ አመት ያስፈልጋል ማለት ነው። አሁን ለምሳሌ አንድ ሰው ሲ ደግሞ ቢበላ ራሙን ይለሰዋል ማለት ቢበርበው ሲለብስ ብርግብ ይለሰዋል። ግን ትራውማ የሚፈጠርበት ነገር እንዲህ በቀላሉ የምናወራው ጉዳይ አይደለም ማለት። እሺ፣ እንግዲህ ሁሉም ሰው የስነልቦና ድጋፍ ፍለጋ ላይሄድ ይችላል። ይሄ ደግሞ ከግንዛቤ እጥረት፣ ከጊዜ ማጣት ወይም ደግሞ ህይወት ከሚያመጣው ጫናም ሊሆን ይችላል። አብዛኛው ማህበረሰብ በግብርና የሚተዳደር ነው። በዚህ ዙሪያ እውቀት ላይኖረውም ይችላልና ከዚ ተመጣጣኝ አቅርቦት አለ ብለው ያምናሉ ወይ? በጎ ፈቃደኞች መሄዳቸውን ነግረውናል፣ ግን ዘላቂ የሆነ እንዲሁም ደግሞ ተመጣጣኝ ከህዝብ ከህብረተሰቡ ካለው ፍላጎት ጋር የሚመጣጠን ነገር አለ ብለው ያምናሉ ወይ? እዚህ ጋር አንድ ነገር ማለት ያህል፣ ያው የኛ ማህበረሰብ የኢትዮጵያውያን አማኞች ነበር። ስለዚ ሁሉም በየራሱ የሆነ በእምነት ተቋም አለው ማለት ነው። ስለዚህ እንዳስቅብም የስነ ልቦና ድጋፉ ተደራሽ ሲሆንላቸው በቂ በቂ መቂ አይደለም ጉዳይ ምክንያቱም እንዳልኩሽ እነዚህ አካላት በበጎ ፈቃድ የሚበት መንግስት የሚሆን የተለያዩ ድርጅቶች እነዚህ ሚዞች ወዲያ ማጽቸው የሚችሉ ድርጅት ማለት ነው። ስለዚህ እነዚህ አካላት ደግሞ እንዳልኩሽ እንደ መሸሸጋ ትረሱሹ አለባቸው። ስለዚህ እንደ መሸሸጋ የሚያምኑት ወይም ደግሞ መሸሸጋ የሚያደርጉት ሁኔታ ምንድን ነው?

ሚኒስትሮች ወደ ማለት ይችላለን። እጅግ አብዝቼ ነው የማመሰግነው። ያለን ጊዜ እንግዲህ ተጠናቋል። አቶ ሳሙኤል ስለነበረን ቆይታ አመሰግናለሁ። የተለያዩ ህብረተሰቡ፣ የተለያዩ እንግዲህ ግብረሰናይ ተቋማትም፣ የሃይማኖት ተቋማትም ይህንን ነገር ትኩረት ሰጥተውት ከድጋፉ እኩል ያስኬዱታል ብለን ተስፋ እናደርጋለን። ስለነበረን ቆይታ አብዝቼ አመሰግናለሁ አቶ ሳሙኤል። wake da ወደ ቀጣይ መሰናዶ ነው የምንሻገረው። ልዩ ድጋፍ በሚሹ ህጻናት ትምህርትና በሌሎች የበጎ አድራጎት ስራዎች ላይ የሚንቀሳቀሰው ራዕይ የህጻናት መረጃ ድርጅት ከሰሞኑ በዚህ በዩናይትድ ስቴትስ የድጋፍ ማሰባሰቢያና ግንዛቤ ማስጨበጫ ዝግጅትን አሰናድቷል። በቨርጂኒያ ግዛት በተካሄደውን ዝግጅት ደግሞ ዘጋቢያችን ሀብታም ስዩም ተከታትሎታል። ቀጥሎ ይቀርባል። ውስብስብ የሚመስሉ የሙዚቃ ድርሰቶችን ካለምንም ችግር የሚጫወተው አዲስ ልዩ ፍላጎት ያለው ወጣት ነው። ዛሬ ረቂቅ የሚመስሉ የኮምፒውተር መርሃ ግብሮችን ሳይቀር ተጠቅሞ መስራት የሚችለው ወጣት እናት አዜባታሮ ልጃቸው በአመታት ውስጥ ባሳየው መልካም ብቃት ውስጥ የራይ የህጻናት መርጃ ድርጅት ሚና መኖሩን ያነሳሉ። ስሜ አዜባታሮ ይባላል። በዚህ ሀገር፣ አዜባታሮ ደሬ ራይት ናው የኢትዮጵያን ኤርትራን ስፔሻል ኒድስ ኮሚኒቲ ፕሬዚደንት ነኝ። ፋውንደርም ነኝ ከግሩፕ ኦፍ ፓረንስ እንደኔ አይነት ቤተሰቦች ጋር አብረን በመሆን አቋቁመናል። ከዛ በተጨማሪ ደግሞ በእለትእለት ስራዬ ደግሞ ኤጅኬሽናል ኮንሰልተንት ነኝ። ኢንአዲሽን ቱዛት አይዱ ቢሄቪየር ቴራፒ ቱ ከመጀመሪያው ልናገር ካልኩኝ ጽጌን ያገኘኋት አንድ ፕሮግራም ላይ የስፔሻል ኒድስ ፕሮግራም ላይ ነበረና እዛ ፕሮግራም ላይ መታ አዜ ልጅ አለሽ ልጅሽን ኮምፒተር ላስተምረው ስትለኝ ትቀልጃለሽ የኔን ልጅ ኮምፒውተር ላስበው አልችልም ነበረ ግን እሷ ለሱ ያላት ኤክስፔክቴሽን ወዝ ሃየር ዘን ማይን ን ሺ ብሊቭድ ን ህም ንአው ትችም እንዲውል ሲ አለች። እና እንዲሁም አራት ልጆች ጨምሩ ና አምጪ ራእይ ፕሮግራም ይባላል። የኔ ፕሮግራም እንደዚህ ስፔሻል ኒድስ ልጆችን እንረዳለን፣ በአሜሪካ ኮምፒውተር በማስተማር ኢትዮጵያ ደግሞ ብዙ እርዳታ የሚያስፈልግ ሀገር ነው ለእንደዚህ አይነት ልጆች እንደዚህ አይነት ልጆች ስን ኪድስ ዝ ስፔሻል ኒድስ ማለት ነው። ስለሚያስፈልግ እነሱንም እረዳለሁ። ለእነሱ ፈንድሬስ ስለማድረግ እዛም ላይ ተገኝልኝ አለች። እንደዛ ነው እኔና ጽጌ የተገናኘነው። ከዛ ኋላ የእውነት ሺ ቱክ ኦን ሄር ልጄን ወሰደች፣ አስተማረች የመጀመሪያውን ደረጃ አለፈ። የሚቀጥለውን ፓይቶን ገባ። እኔ ቋንቋውንም አላውቀውም። የኮምፒውተር ኮዲንግ ፕሮግራምስ እና አሁን ፓይቶን የሚባለው ፕሮግራም ላይ ነው ያለው። ራዕይ የህጻናት ምርጃ ድርጅት የዛሬ ስድስት ዓመት ገደማ በሰሜን አሜሪካ የተቋቋመ ድርጅት ነው። በተለይ ልዩ ፍላጎት ካላቸው ህጻናትና ታዳጊዎች ጋር የተያያዙ ትምህርት ተኮር ስራዎችን ኢትዮጵያ ውስጥ ሲሰራ ሰንብተዋል። ጽጌ ጥበቡ የድርጅቱ መስራችና ፕሬዚደንት ናት። ኦቲስቲክ ያላቸው የተለያየ ስፔሻል ኒድ ያላቸውን ልጆች ሰው የማይረዳቸውን እዛው ባሉበት ኢንክሉሲቭ ባለበት ቦታ እንጀምር ብለን ነው የጀመርነው። ኢትዮጵያ ውስጥ ሶስት ሁለት ክፍለ ከተማ አራት ትምህርት ቤቶች ውስጥ እንሰራለን። ኮልፌ ቀራኔው ሶስት ትምህርት ቤቶች፣ ነፋስ ስልክ ላፍቶ አንድ ትምህርት ቤት ውስጥ ምንድነው የምናደርገው? እነዚህ ልጆች እንግዲህ በፊት ስንጀምር ሀያ ልጆች ነበሩ። ኢቫሉዌት ተደርገው አያውቁም ትምህርት ተምረው አያውቁም ስለዚህ የእኛ ፕሮግራም ምንድን ነው ዘ ፓይለት ፕሮግራም ነው የሚፈልጉትን ስለማናውቅ እየሰራን ነው የሚፈልጉትን የምናውቀው ማለት ነው ስለዚህ መጀመሪያ ስንጀምር ምንድን ያደረግ ነው ስራስ ደብተር እስኪ ብርቱ ገዝተን ላክንላቸው ከዛ በአመቱ ሰርቬይ ያደረግን እዛ ሰርቬይ ላግኝ ስናደርግ ምንም የጠቀማቸው ነገር ስለሌለ እዚህ ሀገር ካሉ የስፔሻል ኢቫሉዌት ከምታደርግ ወይዘሮ ሙሉ ትባላለች፣ ከእሷ ጋር ተባብረን ኢትዮጵያ ሄዳ ኢቫሉዌት አደረገችልን። ልጆቹ ሀያውንም ልጆች ከዛ በኋላ ምንድን ያደረግነው እነዚህ ልጆች ለትምህርት ኤክስፖ ሲሆነ አያውቁ መጽሐፍ ማንበብ አይችሉም። ስለዚህ ፈርስት ሰርቫይቫል እንትን ነው የሚያስፈልጋቸው። ስለዚህ ምግብ ያስፈልጋቸዋል። የእሱን ለመመለስ ምንድን ያደረግ ነው ምግብ እንዲበሉ፣ ጠዋት ጠዋት ቁርሳቸው እንዲበሉ ልጆቹን ትምህርት ቤቱ ምግብ ፕሮቫይድ ማድረግ ጀመርን። ሁለተኛው ደግሞ ከዛ ከጥናቱ የመጣው ምንድን ነው ልጆቹ የሙያ ትምህርት ቢማሩ ሞሪ ውጤታማ ይሆናሉ። ስለዚህ እነዚህ ልጆች እንደሌላው ተምረው ተመርቀው እንትን ማድረግ አይችሉም ስራ መግባት አይችሉም ግን ሙያ ግን ከተማሩ እንደ ማንኛውም ሰው ቢዝነስ ሰርተው እንትን ያደርጋሉና ስለዚህ እዛ ቢዝነስ ላይ እንዲገቡ የሸማ ስራ አስተማር ናቸው እንግዲህ እዛ ጋር የምታያቸው የሸማ ስራዎች አሉ ልጆቹ ዛሬ እግዚአብሔር ይመስገን ትካስ ኦልሞስት ሰባት አመት ግን ለእኛ በጣም በጣም ጥሩ ኤክስፐሪንስ ያደረግንበትና እና በጣም የተደሰትንበት ነው አሁን ልጆቹ ለምርት የሚበቃና የሚለበስ ስራ ሰርተዋል ራይ የህጻናት መርጃ ከሰሞኑ የገቢ ማሰባሰቢያና የግንዛቤ ማስጨበጫ መድረክ በቨርጂኒያ ፎልስ ቸርች አዘጋጅቶ ነበረ። በመድረኩ ላይ በተለይ ልዩ ድጋፍ ለሚሹ ህጻናትና ታዳጊዎች አካታች ሁኔታዎችን ለመፍጠር ሁሉም ወገን እንዲረባረብ ጥሪ ቀርበዋል። አሁን ላይ ደግሞ በሰሜን አሜሪካ በሚገኘው ትውልደ ኢትዮጵያዊ ማህበረሰብ ዘንድ ስራዎቹን ለማስፋት ያለው እቅድም ይፋ ተደርጓል። እኛ ጋር ሲያሉት ኢትዮጵያን ምክር አሜሪካን ሀገር ውስጥ ከአምስት ልጅ አንድ ልጅ ስፔሻል ዲያግኖሲስ ይደረጋል። ስለዚህ እዛ ውስጥ ደግሞ የእኛም ልጆች አሉበት። አሜሪካ ውስጥ ያለነው በሙሉ ስተዲው ለሁሉም ነው። ስለዚህ እኛ በአካባቢያችን ላ ብዙ በግምት ከአስር የኢትዮጵያ ልጆች ሶስት የኢትዮጵያ ልጆች ስፔሻል ዲያግኖሲስ ይደረጋሉ። ስለዚህ የኛ ማህበረሰብ ሁሉም ጋር ስለሆነ አዌርነሱ እውቀቱ ስቲል ይሄ ስቲግማ ወይም እርግማም ነው ወይ ደግሞ ምን ኃጢአት ሰርቼ ነው የሚለው ነገር ጭንቅላቶች ስላለ እስቲ እኛ ከዚህ ስለምን አንጀምርም ብለን አስበም እኛ ብዙዎቻችን የኮምፒውተር ባለሙያዎች ነን። አይቲ ነው የተማርነው ባግራውንት። ስለዚህ ማስተማር ጀምርን ማለት ኮዲንግ ዌብ ዲዛይን እንደዚህ አይነት ነገሮችን እነሱን ስንጀምር ወደ 12 ልጆች ነበር የጀመርነው ነው። አሁን ግን ኦልሞስት በሰባት ዙር 185 ልጆችን አስመርቀናል። ስለዚህ ይህንን ሴም ቲንግ ቴስት ስላረግንበት እሱ ኢትዮጵያ ውስጥ እንደተገበር አራቱ ትምህርት ቤቶች ውስጥ የኮምፒውተር ላብ 3 ጅምር አውጥተን የኮምፒውተር ላብ አሰርተናል። ወደ 17 ዴስክታፖች ሰባት ላፕታፕ አንዳንድ የመጫወቻ ቁሳቁሶች ልክን ስቲል ፕሮሰስ ላይ ነው ያለው ሆፕ ፊሊ አንድ ቀን የእኛን ቪዥን አንደርስታንድ ሲያደረጉ እንደሚለቅልን እርግጠኛ ነ ራይ የህጻናት መርጃ ድርጅት ለሚሰራቸው ግብረ ሰናይ ስራዎች የሚሆኑ ግብዓቶችን የሚያገኘው ከበጎ ፈቃደኞችና ከለጋሾች በሚገኙ ሁሉን አቀፍ ድጋፎች ነው። ላልና አባቷ እንዳለማሩ ድርጅቱን ሲደግፉ ከቆዩ ትውልድ ኢትዮጵያውያን መካከል ናቸው። ላል ነው አምሰታለሁ ለአርሲ ኤ ልጆቹ እንግዲህ ቅድም ያናገርካት ልጄ ናት። የእሷን በርዝ ዴይ የአንድ ቀን ፕሮግራም ነው። ትልቅ ድግስ እዚህ አካባቢው ሰዎች ድግስ አድርገው ልጆች ቤተሰብ ጠርተው ምናምን ጥሩ ነው። ሰው ደስ ችሎ መደሰት አለበት። እንደዚህ አይነት ነገር ማዘጋጀት አለበት። ግን አንዳንዴ ኤክስትራ ወጪ ሊሆን ስለሚችል የእሷን ልደት ፕሮግራም ልጆች የሚያመጡትን ስጦታ ገንዘብ ሰብስበን የእሷን ፈንድ፣ የብርዝሌ ፈንድ ለራይ በመላክ ልክ የመጀመሪያ ፕሮግራሟ ላይ ያኔ በነበረው ከረንሲ ከዚህ እሷ የሰበሰበችው ገንዘብ ለኢትዮጵያ ውስጥ ለአንድ ልጅ የአንድ ዓመት ቁርስ ችሎ ነበር። ለዛ ር ለ ደስ ብሎ መው ው ላእ ደግነትን ለመማር ለልጆችም ደግነትን ታስተምራለች። ውሆ በዚህ ዝግጅት ላይ ድርጅቱ ብዙሃንን የጠቀሙ ናቸው ያላቸውን ስራዎች የሚያስቃኙ ማስገንዘቢያዎችን ለእይታ አቅርቧል። ራዕይ የህጻናት መርጃ ድርጅት ባዘጋጀው በዚህ መድረክ ላይ ከአእምሮ ውስንነትና ልዩ ፍላጎት ጋር የተያያዙ ሙያዊ ማብራሪያዎችም ቀርበዋል። እንዲህ ያሉ መድረኮችና ተቋማት ካላቸው ማህበረሰባዊ ፋይዳም ሆነ መልካምነት ከሚሰጠው ግላዊ እርካታ አንጻር መደገፍ እንደሚገባቸው በዝግጅቱ ላይ ያገኘኋቸው ተሳታፊዎች ነግረውናል። በመጀመሪያ ማመን ያለብን እነዚህ ልጆች የህብረተሰቡ አካል ናቸው። ዊ አር ኦል ሂዩማን ቢንግስ እዚህ ምድር ላይ የመጣ ነው ቱ ሜክ ዲፍረንስ አት ዲፍረንት ሌቨል ያንን ከማመን ጀምረን እንዳላቸው እስኪል እንዳላቸው አምነን በዛ ስኪል ላይ ሰርተን ለሶሳይቲ ኮንትሪቢዩት የሚያደርጉ ሜምበርስ እንደሆኑ እኛ መቀበል፣ ወላጆችም ይሄንን ማምነን ማመን ሶሳይቲውም ህብረተሰቡም ይሄንን አምኖ ሌቭላቸው ከሌላ እኩል ላይሆን ይችላል። ሰፖርት ሊፈልጉ ይችላሉ። ግን ስቲል እንደሆነ መርዳት ለራስ ነው። ታገኘዋለ፣ በሌላ መንገድ ታገኘዋለ። እናቶቻችን አባቶቻችን ስለምሰማ ከሆነ ሌላ ሰው ሲያደርጉ ለአንተ ነገ ነው ያሳደርኩልህ ነው የሚሉን፣ እና እኛ ዛሬ የምናደረገው ነገር ለልጆቻችን ለሌሎች ቤተሰቦቻችን፣ ሌላ ቦታ የሚደረግ የሚከፈል ነገር ስለሆነ ያን ነገር ማድረግ ጥሩ ነው። አጌን ደግሞ መነሳሳቱ ከራሳቸው ነው የሚጀምረው፣ ግን አንድ የመስጠት ከጀመረ ካላቆመ አብራችሁን ስለነበራችሁ እናመሰግናለን። መሰናዷችን ስለ የተጠናቀቀ ደናደር